በጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራው የአስቸኳይ ጊዜ ኮማንድ ፖስት 11ሺህ በላይ ሰዎችን በተለያዩ እስር ቤቶችና ወታደራዊ ካምፖች ማሰሩ በቅርብ ይፋ መደረጉ ይታወሳል። የአስቸኳይ ጊዜ አዋጁ አፈጻጸም አጣሪ ቦርድ በአዋሽ አርባ፣ በዙዋይ፣ በአላጌ፣ በዲላ፣ በጦላይ፣ በአዲስ አበባና በባህር ዳር እስር ቤቶችና ወታደራዊ ካምፖች ውስጥ የሚገኙትን እስረኞች የሰው መብት አያያዝ ሁኔታን በተመለከተ ከትላንት ጀምሮ የማጣራት ሂደቱ መጀመሩ ተጠቅሰዋል። የቦርዱ ሊቀመንበር የሆኑት አቶ ታደሴ ወርዶፋ የታሳሪዎች የታሳሪዎችና የሰው መብት ሁኔታ የማጣራት አካሄድ በተመለከተ ለዶቼ ቤሌ እንዲህ ሲሉ አብራርተው ነበር። ከሰብአዊ መብት አያያዝ አኳያ እንግዲህ የዚህ ቦርድ ዋናው ስራ በዚህ በአስቸኳይ ጊዜ አዋጅ ውስጥ ማናቸው የሚወሰዱ እርምጃዎች ኢሰብአዊ እንዳይሆኑ የመከታተልና የመቆጣጠር ነው። ስለዚህ በተወሰኑ ቦታዎች እንደ ቅርበቱ፣ ማለትም ከተያዙበት አካባቢ ጋር ካላቸው ቅርበት አኳያ እየታየ አንድ ቦታ እየተሰባሰቡ ያለበት ሁኔታ ይመስላልም በዛ ውስጥ እየተደረገ ያለው የሰብአዊ መብት አያያዝ ምን ይመስላል የሚለው የታሳሪዎች ማንነት እና ብዛት ያሉበትን ስፍራ ከገለጽ በኋላ በቦታው ተገኝተን የመለየት ስራ ነው የምንሰራው። የተዋቀሩት የቦርድ አባላት የገዢው መደብ አባላት መሆናቸው ቢገለጽም የሰው መብት ጥሰትና ተያያዥ ጉዳዮችን በማጣራቱ ሂደት ምንም ተጽዕኖ አመጣም ማለታቸው ተሰምተዋል። አጣሪ ቦርዱን ቢሆን እውነቱን የሚደብቁ እንጂ እውነቱን አጣርቶ ለማህበረሰቡ የሚያቀርቡ አይደሉም ያሉን ለሰብአዊ መብቶች በኢትዮጵያ ማህበር ዳይሬክተር የሆኑት አቶ ያሬድ ኃይለማርያም ናቸው። ቦርዱ ያስፈለገበትና ይፋ የሚሆነው ሪፖርት በተመለከተ እንዲህ ይላሉ። ሁልጊዜ ችግሮች ሲፈጠሩ የአገዛ ስርዓቱ በተለያየ መንገድ ከዓለም አቀፍ ማህበረሰቡም ጭምር ጫና ይፈጠራል። ከውጭ ገለልተኛ የሆኑ አጣሪ ሀይሎች ገብተው ጉዳዩን ያጣሩ የሚል ነገር ስለሚነሳ ለዛ ምላሽ ለመስጠት እኛ የራሳችን አጣሪ አለ በራሳችን መንገድ እናጣራለን ለማለት የሚሰይሙት አካል ነው እና ይሄ አካል ሁኔታውን አጣር ቶ ትክክለኛ መረጃ ያወጣል የሚል እምነትም ግምትም የለኝም። ዶቼ ቬሌ ሲያነጋግራቸው ከነበረ የዓይን እማኞች ውስጥ የሰው መብት ጥሰት መባባሱንና እስር ቤት ሞልቶ የቀበሌ ሊቀመንበር ቤት ውስጥም ሁሉ ሰዎች እየታሰሩ መሆናቸውን ከዛም አልፎ የደህንነት አካልን በመፍራት ከቀያቸው ወደ ጫካ እየተሰደዱ መሆኑን በዘገባችን አሰምተን ነበር። የሰብአዊ ጉዳዮች ባለሙያ አቶ ያሬድ ኃይለማርያም በበኩላቸው የመጀመሪያ ደረጃ ይህ አጣሪ ቦርድ በሰላማዊ ሰልፍ ላይ ተንቀሳቅሰው አመት ሰጥረዋል የሚላቸውን ሰዎች እንደሚያስር የተወሰኑትን ለፍርድ እንደሚያቀርብ ምን እንደሚል ስለተናገረ መንግስት በዛው በተሰጣቸው ልክ የተወሰኑ የታወቁ እስር ቤቶችን ምን ሄደው ሊጎበኙ ይችላሉ። መታወቅ ያለበት አንዱ መሰረታዊ ነገር እኮ ኢትዮጵያ ውስጥ በህግ ያልታወቁ በህግ ያልተመዘገቡ የዓለም አቀፍ ቀመስቀል የማይጎበኛቸው በመቶዎች የሚቆጠሩ ስውር እስር ቤቶችና የሰራዊትና የፖሊስ ማሰልጠኛ ካምፖች አሉ። እነዚህ ሰዎች እኮ ሄደው የሚጎበኙት እስረኞች አሉበት ተብሎ በመንግስት ታምነው በሚዲያ የተነገሩባቸው ቦታዎች ብቻ ነው። ሌላው ቀርቶ በእነዚህም ቦታዎች ላይ እንኳን ያሉትን ሰዎች ሙሉ በሙሉ የመጎብኘት አይኖራቸውም። እዛ ያለው የእስር አስተዳደር የፈቀደላቸውን ቦታ ብቻ ነው የሚያዩት። የሰብአዊ መብት የማጣራት ሂደት ሲባል ምንን ያጠቃልላል ለምለው አቶ ያሬድ ሲመልሱ፣ አንደኛ ተበዳይ ከመንግስት ወገን ወይም ከተበዳይ ወገኖች ገለልተኛ ናቸው ተብለው የሚታሰቡ፣ ከማናቸውም ጫናዎች ነጻ ናቸው ተብለው የሚታሰቡ ሁለተኛ ለማጣራት ብቃትና ልምድ አላቸው ተብሎ የሚታሰቡ ሰዎች መሆን አለባቸው። ምናልባት ሶስተኛ የምጨምረው ቁልፉ ነገር ደግሞ የመስራት ነጻነት የተፈቀደላቸው የሰው መብት አያያዝን በተመለከተ የሚቀርበው ሪፖርት ምን ያህል ከአድሎ የጸዳ ይሆናል ብለንም የፌስቡክ ተከታታዮቻችንን አስተያየት ጠይቀን ነበር። ራሳቸው የመረጡት አጣሪ ኮሚሽን እነሱ ጽፎ የሰጡትን ነው የሚያነቡት እንጂ ለህሊና ሲሉ አይሰሩም። ምክንያቱም ህሊና ቢኖራቸው ኑሮ ይሄ ሁሉ ሰው ሲሞት ለምን ብሎ በጠየቁ ይጠብቁ ነበር ያሉን አሉ። በሌላ በኩል ደግሞ መንግስት ለታሳሪዎች ይቅርታ ማድረግ አለበት ሲሉ አስተያየታቸውን ሰጥቶናል።